የቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ሪያ ማቻር ደጋፊ አማጽያን ወደ መዲናየቱ ጁባና ወደ አስሩ የአገሪቱ ክፍለ ሀገሮች ነገ አምስት መቶ ሀምሳ የሚሆኑ ሰዎችን እንደሚልኩ አስታወቁ። አማጽያኑ ይህን ያሉት እንደ አውሮፓ አቆጣጠር ባለፈው ነሐሴ ስድስት ቀን ላይ የተደረሰው የሰላም ስምምነት መተግበሩንና አለመተግበሩን እንዲከታተል በኢጋድ ማለት በምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት የተመሰረተው የጣምራ ተቆጣጣሪና ገምጋሚ ኮሚሽን ባለፈው አርብ ጁባ ላይ ለመጀመሪያ ጊዜ ከተሰበሰበ በኋላ ነው። አማጽያኑ ግን በስብሰባው አልተገኙም። የደቡብ ሱዳን የሀርነት ሰራዊት አማጽያን የውጭ ጉዳይ ኃላፊ አምባሳደር ኢዝኬል ሎል ጋጥኮስ የሚላከው የአማጽያን ቡድን መሪ ጀነራል ታባን ድሬን ጋይ እንደሚሆኑ ገልጠዋል። ስብሰባ አድርገን ቡድናችንን ነገ ማክሰኞ ወደ ጁባና ወደ አስሩ ክፍላት ሀገር ለመላክ መወሰናችንና ለእናንተና ለመላው ዓለም ግልጽ ለማድረግ እፈልጋለሁ። ቡድኑን የሚመሩትም ዋናው ተደራዳሪያችን ጄኔራል ታባን ደንግ ጋይ ናቸው ሲሉ የአማጽያኑ አምባሳደር አስታውቀዋል። Voice of America